የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሶስተኛው የቱርክ አፍሪካ አጋርነት ጉባኤ ላይ ለመሳተፍ ኢስታንቡል መግባታቸውን ጽሕፈት ቤታቸው አስታውቋል። የኢትዮጵያው መሪ በዛሬው ዕለት ከቱርክ ፕሬዚዳንት ጣይፕ ኤርዶጋን ጋር ተገናኝተው መወያየታቸውን የአስተናጋጇ ፕሬዚዳንት ጽሕፈት ቤት አመልክቷል። እስክንድር ፍሬው አጠር ያለ ዘገባ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ቱርክ ኢስታንቡል መግባታቸውን ጽፈት ቤታቸው ያስታወቀው በዛሬው ዕለት ነው። ጠቅላይ ሚኒስትሩ በዚያ የተገኙት በሶስተኛው የቱርክ አፍሪካ አጋርነት ጉባኤ ላይ ለመሳተፍ መሆኑንም አመልክተዋል ጽፈት ቤቱ። የህወሓት ኃይሎችን ከአማራና አፋር ክልሎች ለማስወጣት የተካሄደውን የቅርብ ጊዜ ውጊያ በአካል ተገኝተው የመሩት ጠቅላይ ሚኒስትሩ ወደ አዲስ አበባ የተመለሱት ባለፈው ሳምንት መጨረሻ ነው። ወደ ቱርክ ያደረጉት የውጭ ጉዞም ከግንባር መልስ የመጀመሪያቸው ነው። ጠቅላይ ሚኒስትር አብይ አህመድ ከጉባኤው ጎን ለጎን ከቱርክ ፕሬዚዳንት ሬሴፕ ታይብ ኤርዶጋን ጋር ተገናኝተው መወያየታቸውን የአስተናጋጁ አገር መሪ ጽፈት ቤት አስታውቋል። የውይይቱ ዝርዝር ግን አልተገለጸም። የኢትዮጵያው መሪ ቆየት ብለው በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ የሁለቱ አገራት ግንኙነት ሁሌም በመከባበር ላይ እየተመሰረተ ነው ብለዋል ትብብርን በገንቢ ተሳትፎ ላይ በመመስረት ተጠናክሮ ይቀጥላል በማለትም አክለዋል። በጉባኤው ላይ የተሳተፉ የሚገኙት የኢትዮጵያ የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ቀደም ብለው ባደረጉት ንግግር በአፍሪካ ሕብረት አጀንዳ 2063 መሰረት ቱርክ በአፍሪካ የውጭ ቀጥታ ኢንቨስትመንት፣ በሰው ኃይልና በመሰረተ ልማት ያላትን ንቁ ሚና አድንቀዋል። ቱርክና ሌሎች አጋሮች የአፍሪካን የድህረ ኮቪድ-19 ኢኮኖሚ ማገገሚያ በግብርና ማዘመን በኢንዱስትሪያላይዜሽን፣ በመሠረተ ልማት ዝርጋታና በቴክኖሎጂ ሽግግር ዘርፎች እንዲደግፉ ሚኒስትር ዴታው ጥሪ ማቅረባቸውን የውጭ ጉዳይ ሚኒስቴር አስታውቋል። ሶስተኛው የቱርክ አፍሪካ አጋርነት ጉባኤ የላቀ አጋርነት ለጋራ ልማትና ብልጽግና በሚል መሪ ቃል ከአፍሪካ ህብረት ጋር በመተባበር የተዘጋጀ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የቱርክ ዘገባ ሳንወጣ ኢስታንቡል በያዝነው ሳምንት ለሁለት ቀናት የሚዘልቅ በአፍሪካ ላይ ያተኮረ ጉባኤ በማስተናገድ ላይ ትገኛለች። ይህም ቱርክ በአፍሪካ ላይ ያላትን ዲፕሎማሲያዊ እና ምጣኔ ሀብታዊ ተጽዕኖ ለማጎልበት የያዘችው የቅርብ ጊዜ ጥረት ተደርጎ ተወስዷል። ዶሪያን ጆንስ ከኢስታንቡል ለአሜሪካ ድምፅ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። ባዓለም አቀፉ የኮቪድ-19 ወረርሽኝ ሳቢያ ለሁለት ዓመታት ከዘገየ በኋላ ኢስታንቡል የቱርክና የአፍሪቃ አጋርነት የሚል ስያሜ የሰጠችውን ጉባኤ ዛሬ ማስተናገድ ጀምራለች። ይሁንና አዲሱ የኮሮና ቫይረስ ዝርያ ኦሚክሮን እየተዛመተ ባለበት በአሁኑ ወቅት ከጉባኤው መክፈቻ ጥቂት ሰዓታት ቀደም ብሎ ባለው ጊዜ እንኳን ማን እንደሚሳተፍ ሙሉ በሙሉ ግልጽ አልነበረም። ጉባኤው ቱርክ ሰላሳ አዳዲስ ኤምባሲዎችን በመክፈትና ጠንካራ የንግድ ፖሊሲ በማራመድ በአፍሪካ ያላትን የጎላ ዝንባሌ ያሳየችበት ጥረት አካልም ነው። ጃሌል ሃርቻው፣ ዋና መቀመጫውን በጄኔቫ ያደረገው ግሎባል ኢኒሺየቲቭ የተባለው እና በሰሜን አፍሪካ የጸጥታ የፖለቲካና የኢኮኖሚያዊ ጉዳዮች ላይ ያተከረው ተቋም ከፍተኛ አጥፊ ናቸው ቱርክስ ቨሪ በርካታ ቆንስላዎችና ኤምባሲዎች አሉ። ይህም የተለመደው የምዕራባውያን አካሄድ አይደለም። ምዕራባውያን አገሮች የቱንም ያክል አስፈላጊ ቢሆኑ በሚቀጥሉት ሁለት አስርት ዓመታት ውስጥ በአመዛኙ በአፍሪቃ ያሏቸውን ዲፕሎማሲያዊ መወካያቻቸውን እየዘጉ ነው የሚሄዱት። ቱርኮች በአንጻሩ በፍጥነት ስለሚሰሩ የግንባታ ፕሮጀክቶችን በአንጻራዊነት በተመጣጠኝ ዋጋ ስለሚያቀርቡና ከባህሉ ጋርም መጣጣም በመቻላቸው አካሄዳቸው በጣም አሳማኝ ነው። እንደ አውሮፓውያን የዘመን አቆጣጠር ከ2003 ዓ.ም አንስቶ አጉሪቱን ለ28 ጊዜያት በመጎብኘት የቱርኩ ፕሬዚዳንት ሬጀፕ ታይፕ ኤርዶዋን የአፍሪቃ ቋሚ ጎብኚ ሆነዋል ማለት ይቻላል። ይሁንና ቱርክ በአፍሪቃ ያላት ፍላጎት በርካታ የአፍሪካ አገሮችን ቅኝ የገዛችውን ፈረንሳይን ከመሳሰሉ አገሮች ጋር ሽኩቻ መፍጠሩ አልቀረም። በሊቢያውም ግጭት በግብፅ የሚደገፈውን አንጃ የሚፋለመውን ወገን ነው የደገፈችው። ያም ሁኔታ ታዲያ አንዳንድ የቱርክ የንግድ ተቋማት በእጅጉ ትርፋማ ከሆነው የግብጽ ገበያ እንድንወጣ አስገድዶናል በሚል ያማርራሉ። አሊ ኤረን ለኢንዱስትሪዎች የሚውል ማሞቂያ የሚያከፋፍል የቱርክ ኩባንያ ሊቀመንበርና ዋና ሥራ አስፈጻሚ ናቸው። where we can, you know, find ourselves very comfortable in this industrial environment there. ግብጽ ውስጥ በጣም ጥሩ የሆነ የጨርቃጨርቅ ኢንዱስትሪ አለ። በተጨማሪም መልካም የሚያሰኝ የኢንዱስትሪ ሁኔታና የቴክኒክ ሰዎችን ልናገኝ የምንችልባቸው የተሽከርካሪዎችና ሌሎች መሰል ኢንዱስትሪዎች አሉ። ስለሆነም ግብጽ ብዙ ሊሰራ ሲችል ያልሰራንባት ነች ማለት ይቻላል። ሁለቱ አገሮች ያላቸውን ግንኙነት ለማሻሻል የቱርክና የግብጽ ዲፕሎማቶች ንግግሮችን ሲያደርጉ ቆይተዋል። አሁንም ንግግሮቹ ከኢስታንቡል ስብሰባ ጎን ለጎን ሊቀጥሉ እንደሚችሉም ይጠበቃል። የንግድ ግንኙነቶችንም የሚመለከቱ ውይይቶች መካተታቸው አይቀርም ነው የተባለው። አንካራ በቅርቡ ወታደራዊ ሰው አልባ አውሮፕላኖችን ለሞሮኮ መሸጧ ለቱርክ የመከላከያ ኢንዱስትሪ እንደ አንዳች ሁነኛ ምርታ ተደርጎም ተወስዷል። ቱርክ እንደ አውሮፓውያን የዘመን አቆጣጠር ከ2003 ዓ ም አንስተው ከአፍሪካ ጋር የምታደርገው የንግድ ልውውጥ በአምስት እጥፍ አድጎ ወደ 25 ቢሊዮን ዶላር መድረሱን መንግስታዊ ምንጮች ጠቁመዋል። ሆኖም ከቻይና ጋር ሲነጻጸር ግን አሁንም የሚያመጠን በእጅጉ ያነሰ ቢሆንም በሀገር ውስጥ ግን ለኤርዶጋን ከፍ ያለ የፖለቲካ ትርፍ ማስገኘቱ እሙን ነው። ዩሱፍ ኬናን ካክ በሱዳን የሰሩ የቀድሞ የቱርክ ዲፕሎማት ናቸው። መንግሥት ራሱን ዓለም አቀፋዊ ተዋናይ አልያም የሙስሊም መንግስታትን ለምሳሌ ያክል በአፍሪካ ሶማሊያን እንደሚደግፍ አድርጎ ለመራጮች ማሳየት ይችላል። ስለሆነም ቱርክ ከአፍሪካ ጋር ያላት ትስስር በቱርክ ሕዝብ ዘንድ ከፍ ያለ አድናቆት ያገኝ ነው። ስለዚህ ይህ ሦስት ነገሮችን እውን ያደርጋል። ቱርክ በዓለም ያላት እውቅና፣ የንግድ ሸሪክነትና የሀገር ገር ፖለቲካ ናቸው። የቱርክ ኢኮኖሚ በምንዛሬ ቀውስ በተመታበት በአሁኑ ወቅት ጉባኤው ሊያስገኝ የሚችለውን ማንኛውን ማጠናከሪያ ኤርዶዋን በአዎንታ ነው የሚቀበሉት። ይሁንና እያንዣበባ ያለው የኢኮኖሚ ቀውስ አንካራ በአፍሪካ የምታደርገውን ጥረት ለማስቀጠል የገንዘብ ምንጭ እጥረት ሊገጥማት ይችላል ሲሉ ተንታኞች ያስጠነቅቃሉ።